ዶክተር አብርሃም በላይ የትግራይ ክልል ዋና ስራ አስፈጻሚ ሆነው ተሹመዋል። ከመቀሌ ሙሉጌታ አጽብሃ ዝርዝሩን ይዟል። በጠቅላይ ሚኒስትር ጽህፈት ቤት የወጣ መረጃ እንደሚያሳየው ከሚያዝያ 28 2013 ዓ ም ጀምሮ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዶክተር አብርሃም በላይ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ተሹመዋል። የአስተዳደሩ ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ተሹመው ሲሰሩ ቆይተው ነበር። እሳቸው በመተካት ነው አሁን ዶክተር አብርሃም የተሾሙት። ዶክተር ሙሉ ነጋ ደግሞ የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስትር ዴታ በመሆን በጠቅላይ ሚኒስትሩ ተሹመዋል። ዶክተር አብርሃም የሳይንስና ኢኖቬሽን ሚኒስትር በመሆን ሲሰሩ ቆይተው ነበር። የዶክተር ሙሉ ነጋ መነሳት ምክንያትና የአዲሱ አመራር ቀጣይ እቅድ ለማወቅ ከክልሉ ጊዜያዊ አስተዳደር የተለያዩ አመራሮች መረጃ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም